ሰማንያ ሁለት ኢትዮጵያውያን የሁዲዎች ወይም ቤተ እስራኤላውያን ከኢትዮጵያ ትናንት እስራኤል ገብተዋል። እነዚህ ሰዎች እስራኤል የገቡት ከብዙ ጊዜ ውዝግብና ክርክር በኋላ ነው። ሌሎች በሺ የሚቆጠሩ አሁንም ኢትዮጵያ ውስጥ እንዳሉ ይታወቃል። እንዴት መጡ? የትስ ነው አሁን የሰፈሩት? የመጡት በጂውሽ ኤጀንሲ ስፖንሰርነት ያው ማንኛውም አይሁዳዊ ከዓለም ዙሪያ እንደሚመጣው በዛ ድርጅት ስፖንሰርነት በዛ ነው የመጡት። ትላንት በቤንጉሪዮን ኤርፖርት እንዳረፉ የቤቶችና ግንባታ ሚኒስቴር ተቀበላቸው። ከዛ በኋላ ግማሾቹን በሰሜናዊት እስራኤል ጽፋት በምትባል ከተማ ውስጥ አደረጓቸው። ግማሾቹ ደግሞ በደቡባዊ እስራኤል በርሼቫ የሚባል ከተማዎች ነው ያስቀመጧቸው። እንግዲህ የዚህ የአመጣታቸው ሁኔታ የማየው ምንድን ነው ለምን አሁን የሚል ጥያቄ አስነስቷል። የኔም ጥያቄ እሱ ነበረ። እንዴት መጡ ማለት ረጅም ጊዜ ሲያወዛግብ ነበር ረጅም ጊዜም ሲጠብቁ ነበርና፣ አሁን ምን ተገኝቶ በዚህ ሰዓት ወይስ ጉዳያቸው እንዴት ተፈጸመላቸው ለመምጣት ነው? ኦኬ፣ እሱ ጋር ከመጣን እንግዲህ አሁን እንደምታውቁት እስራኤል ሀገር የምርጫ ፕሮፓጋንዳ ነው። ሰማንያ ፕላስ ሆነው የመጡት ቤተሰቦች እዚህ ሀገር ነበር ስድስት መቶ ወይም ከዛ በላይ ቢሆኑ የእነሱንም ድምፅ ለመሰብሰብ በእንደዛ አይነት ትሪክም ሊታሰብ ይችላል። ከዛ ባሻገር ደግሞ ባለፉት ማለት ነው አሁን ሊኩድ ነው ጠቅላይ ሚኒስትር ቤንያሚን ስልጣን ላይ ያለው ፓርቲ በመሰረቱ በሁለት ሺህ አስራ አራት የመንግስት ውሳኔ እነኚህ ሰዎች ሀያ አመት በላይ እየጠበቁ ስለሆነ እንዲመጡ በሚል ተወስኗል። ነገር ግን ሁልጊዜ ትንንሽ ወይ አስር ቤተሰብ ወይ ደግሞ አምስት ቤተሰብ እየሆኑ ነበር የሚመጡት የነበረው አሁን በጣም ፕሮፓጋንዳ አወሩለት እና በአጋጣሚ የሚገርምህ ነገር ዛሬ የሊኩድ ፓርቲ የፕራይመሪስ ውድድር ነው። ይሄ ሊሆን በዋዜማው ነው እንግዲህ የገቡት። እዛ ውስጥ ደግሞ የእነሱ ሎቢስት የሆነው የኢትዮጵያዊ ቤተ እስራኤል የምክር ቤት አባል አለ። እንግዲህ ይህንን ፓዝል ስትገጣጥመው አንድ የፖለቲካ ድምፅ ለማግኘት የሚል ነገር ያስመስላል። ሁለተኛ ባለፈው ሳምንት ከነበረው ሰላማዊ ሰልፍ ጋር አብስትራክት በሆነ ሁኔታ ይኸው ኢትዮጵያኖችን ትሪትር እያደረግን ነው የሚልም ነገር ሊያስመስል ይችላል ብዬ እቀምጣለሁ። እዚች ጋር ትንሽ ጨመር ያለ አስተያየት እንዲሰጡኝ ይፈልጋለሁ። ባለፈው ሳምንት ትልቅ የተቃውሞ ሰልፍ ነበረ። የተቃውሞ ሰልፉ ኢትዮጵያውያን ይሁዳውያን ያደረጉት ነው። የዘር አድሎ ይፈጸምብናል የሚል ትልቅ ተቃውሞ ነው። ሰዎችም ቢያንስ አንድ ሰው ተገድሎብናል የሚል ነውና፣ በዚህ መሃል ተጨማሪ ኢትዮጵያውያን ይሁዳውያንን ከኢትዮጵያ ወደ እስራኤል ማምጣት እንዲያው ፖለቲካዊ ነገር አይኖረውም ወይ? እዛ ቀድሞ ለሰፈረው ሕዝብ ጥያቄ ተገቢው መልስ ሳይሰጥ ተጨማሪ ሕዝብ ማምጣት ፍትሃዊ አይነት ነገር አለው ወይ? ፍትሃዊ ነገር የሚባል ነገር አታየውም። በመካከለኛው ምስራቅ ፖለቲካ እስራኤልን ስትመለከት ብዙ የሚደረጉት ነገሮች ገባ ፓራዶክስ እያደረጉ የሚመጡ ነገሮች ናቸው። በመሰረቱ እስራኤል አገር የአይሁዳውያን አገር እንደሆነ እንደመሆኗ መጠን እነኚህ ሰዎች ይሁዳውያኖች ናቸው ብለን ካለን እስከ ዛሬ ድረስ መቆየት የለባቸውም። እስከ ዛሬ ድረስ ከቆዩና ነገሩ ደግሞ እየተንዛዛ እየተንዛዛ እዚህ ደረጃ ላይ ከደረሰ ዘረኝነት የሚለው ቃል ብቅ ይላል ማለት ነው። ከዛ ቀጥለህ ደግሞ አሁን ከሆነ ደግሞ ከፖለቲካ ጌም ጋርም ሊያያዝ ይችላል። ስለዚህ ፍትሐዊ ነገር ለማምጣት በመጀመሪያ ራሱ ህብረተሰቡ ለመብቱ ልክ ባለፈው ሳምንት ወጣቶቹ እንደጀመሩት አይነት እየተደራጀ እስራኤላዊነቱንም ጥቁርነቱንም ኢትዮጵያዊነትንም አክብሮ አስከብሮ እስካላደረገ ድረስ ኮሚኒቲው ከነጮቹ አንዳንድ ጊዜ ብዙ ነገር ልጠብቅ አትችልም። ግን አሁን በአመራር ደረጃ የተቀመጠው የራሱ የኢትዮጵያ ቤተ እስራኤል ኮሚኒቲ አመራር ድክመት ነው ወደ እንደዚህ አይነት ሁኔታ ያመጣው ብዬ ነው የማስበው። በሚ- አስተያየት በጣም አመሰግናለሁ አቶ ዮናታን ታከለ እንደተለመደው ለሰጡኝ አስተያየት።